የማያገኙትም ከሆነ እሱ ወዳለበትም መምጣት የማይችሉ ከሆነ መቼ አገኝተው የት መተው ይዘው ገደሉት ወይስ ሰቀሉት? ጥያቄያችን ይሆናል ማለት ነው። የተርጓሚዎች አንድ ስህተት እንደተፈጸመ እንመለከታለን። ለመሆኑ ተርጓሚዎቹ እነማን ናቸው? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሚን ኢየሱስ ክርስቶስ ትናንትናም ዛሬም እስከ ዘላለምም ያው ነው። ልዩ ልዩ አይነት በሆነ እንግዳ ትምህርት አትወሰዱ። ልባችሁ በጸጋ ቢጸና መልካም ነው እንጂ በመብል አይደለም፣ በዚህ የሚሰሩባት አልተጠቀሙምና። የቅዱስ ጳውሎስ መልእክት፣ ወደ ህብራውያን ሰዎች የተላከ ምዕራፍ 13 ቁጥር 9። ክቡራንና ክቡራት አባቶች፣ እናቶች፣ እህቶችና ወንድሞች ጥንት አባቶቻችን በዘመናቸው መናፍቃን ካህናት፣ አላውያን መኳንንት፣ ከሃድያን ነገስታት ሲነሱባቸው ብራና ዳምጠው ቀለም በጥብጠው ብዕር ቀርጸው ተግሳጽ ጽፈው በቂ ምላሾችን ሲሰጡ ቆይተዋል። አርዮስ ሲነሣ አትናቴዎስ፣ ንስጥሮስ ሲነሳ ቄርሎስ በቂና ከበቂ በላይ የሆኑ ምላሾቻቸውን መጽሐፍ ቅዱስን መሠረት አድርገው ሰጥተዋል። ዛሬም በዘመናችን ዶክተር ዛኪር ናይክ የተባሉ ሰው ኢየሱስ ክርስቶስ አልተሰቀለም፣ አልሞተም፣ አልተነሳም፣ ዓለምንም አላዳንም ለሚሉት አስተምህሮ በቅዱስ ሥላሴ መንፈሳዊ ኮሌጅ የሥነ መለኮት ምሩቅ የሆኑት መምህር ምረታብ አሰፋ ልክ እንደ አባቶቻቸው ዛሬም በዘመናቸው ስለ ኢየሱስ ክርስቶስ የባህሪ አምላክነት ሞቶ ስለ መነሳቱ፣ እርሱ እየቆሰለ ዓለምን ስለ መፈወሱ፣ እሱ ወደ ጨለማ መቃብር ወርዶ እኛን ወደ ብርሃን ሰገነት ስለ ማውጣቱ መጽሐፍ ቅዱስን ጠቅሰው በቂ መልስ በቁጥር አንድ ቢሲዲ ላይ መስጠታቸው ይታወቃል። ዛሬም እነሆ ዶክተር ዛኪር ናይክና ሳዲቅ መሐመድ ለሚያነሷቸው ጥያቄዎች ሁለቱም በአንድነት መጽሐፍ ቅዱስን ጠቅሰው ለአባቶቻቸው በቂና ድንቅ የሆነ ምላሽ ስላዘጋጁ ሁላችሁም በአጽንኦት ልባችሁን ከፍታችሁን እንድትከታተሉ እንጋብልን። ሰላም እግዚአብሔር ከሁላችን ጋር ይሆን አሜን። እሺ መምህር ምረታ ባሰፋ እንግዲህ በስቱዲዮ ላይ እንደተመለከት ነው ሳዲቅ መሐመድ እንድትገናኝ ወደ እንድትከራከሩ ጠይቆ አንተ ደሞ ቢ እንዳልከው አድርጎ ነው እዛ ላይ ገለጸው። ይህ ምን ያህል እውነት ነው እስቲ ብገልጽልን። ይሄ በጣም ከእውነት የራቀ ውሸት ነው። በመጀመሪያ ደረጃ እርግጥ ነው አንድ የማልክደው ነገር አንዲት እህት ትደውላለች። እቺ እህት የደወለችው ከሳዲቅ ጋር ተገናኝቼ ነፃ ውይይት እንዳደርግ ሳይሆን እርሷ ወደ ክርስትና መምጣት ስለምትፈልግ በግል ሕይወቷ እንዳስተምራት ነው እንጂ ከሳዲቅ ጋር ክርክር አለ ብላ እኔን አልነገረችኝም። አንደኛ ይሄ ነው ሰው ማወቅ ያለበት ነገር። በሁለተኛ ደረጃ ሳዲቅ እኔን ማናገር ከፈለገ ቀጥታ ደውሎ ማናገር ይችላል። ለምንድነው ሦስተኛ ሶስተኛ ወገን ሴት መላክ ያስፈለገው? ነው እኔ ያልገባይ ነገር የሚፈለገው ሰው ምህረት አብ ከሆነ ምህረት አብ በዚህ ርዕስ በዚህ ጉዳይ ላይ ከአንተ ጋር መነጋገር እፈልጋለሁ ብሎ ከእኔ ጋር ቀጠሮ መያዝ ይችላል። አሁንም ቢሆን ሳዲቅ እውነት ፈቃደኛ ከሆነ በፈለገው ጊዜና በፈለገው ሰዓት የሚፈልገውን ጥያቄ ይዞ መጥቶ ነፃና ግልጽ ውይይት ማድረግ ይችላል። ስላመንኩበት ጌታ የትም ይሁን የት ከመመስከር ወደ ኋላ አልልም። የሚያስፈራንም ነገር የለም አንፈራምም። ክብር ለእግዚአብሔር ይሁን። ከኢትዮጵያም ውጪ በተለያዩ ክፍለ ዓለማት የምትኖሩ የክርስቶስ ቤተሰቦች ሁላችሁም በያላችሁበት የእግዚአብሔር ሰላም ከእናንተ ጋር ይሁን። ዛሬ እንደ እግዚአብሔር ፈቃድ የምንማማረው በኢየሱስ ክርስቶስ ላይ ለተነሱ ጥያቄዎች መልስ በመስጠት ይሆናል። ኢየሱስ ክርስቶስ አምላክ አይደለም፣ ነቢይ ነው ከዛም አልፎ ደግሞ ለዓለም የዋለውን ውለታ ለዓለም የከፈለውን ካሳ በደሙ ቀለምነት ስማችንን የጻፈውን አምላክ ቤዛነቱን ዋጋ ለማሳጣት የተለያዩ ጥያቄዎችን ከመጽሐፍ ቅዱስ ያነሳሉ። እኛም እንደ እግዚአብሔር ፈቃድ ስለ ኢየሱስ ክርስቶስ እንመሰክራለን። ምክንያቱም በማቴዎስ ወንጌል ምዕራፍ ዐሥር ቁጥር ሠላሳ ሁለት ላይ አምላካችን መድኅነ ዓለም ኢየሱስ ክርስቶስ በመዋለ ሥጋዌው ሲናገር እነሆ አለ፣ በሰው ዘንድ የሚመሰክርልኝን ሁሉ በሰማያት ባለው በአባቴ ፊት እመሰክርለታለሁ፣ በሰው ዘንድ የሚክደኝን ሁሉ እኔም በሰማያት ባለው በአባቴ ፊት እክደዋለሁ። ይህን ቃል ሁላችሁም አስቡ፣ ይህን ቃል አስተውሉ። በሰው ዘንድ ኢየሱስ ክርስቶስ ከብርሃን የተገኘ እውነተኛ ብርሃን ነው። ከእውነተኛ አምላክ የተገኘ እውነተኛ አምላክ ነው። የተወለደ እንጂ ያልተፈጠረ ነው ብለው የባሕርይ አምላክነቱን ለሚመሰክሩ ሰዎች ሁሉ ኢየሱስ ክርስቶስ በሰማያት እንደሚመሰክርለትና ዋጋ እንደሚከፍለው ይነገራል። እኔ እዚህ ቁሜ ስናገር ኢየሱስ ክርስቶስ ዋጋ እንደሚከፍለኝ በማመንና በመተማመን ነው። በማያጠራጥረው አልጠራጠርም። በታመነው አምላክ ታምኜ ስለ እሱ ስመሰክር በጣም ደስተኛ ሆኜ ነው። ክብር ምስጋና ለአምላካችን ለኢየሱስ ክርስቶስ ይሁን። የማቴዎስ ወንጌል ምዕራፍ 27 ቁጥር 46 እና የማርቆስ ወንጌል ምዕራፍ 15 ቁጥር 34 ኢየሱስ በመስቀል ላይ ሆኖ ኤሎሄ ኤሎሄ ላማ ሰበቅተኒ እያለ ያለቅስ ነበር። ምን ማለት ነው? አምላኬ አምላኬ ስለምን ተውከኝ ማለት ነው። አስቡ እስኪ፣ ኢየሱስ ክርስቶስ በፈቃዱ ሊሰቀል ሄዶ በመስቀል ላይ ሆኖ ኤሎሄ ኤሎሄ ላማ ሰበቅተኒ እያለ ሲያለቅስ ይሄ በመስቀል ላይ መሰቀልን እንዳልፈቀደ የሚያረጋግጥ ነው። ለምን ያለቅሳል? ማንኛውም አይነት መጽሐፍ ቅዱስ ብታገላብጡ፣ እንግሊዝኛውም፣ የሂብሮውም፣ የሂንዱውም ወይም የማራቲኛ መጽሐፍ ቅዱስ ላይ ያለው ዋናው የሂብሩ ቋንቋ ኤሎሄ ኤሎሄ ለማሰበቅተኒ የሚለው ሲሆን ከዚያም አምላኬ አምላኬ ስለምን ተውከኝ የሚለው ትርጉም ይከተላል። ይህም ኢየሱስ ለመሰቀል ፈቃደኛ እንዳልነበረ የሚያሳየው። እግዚአብሔር ልቦና ይስታቸውና። ሳያውቁ ከመናገር መጻሕፍትን መመርመር ይሻላል። ዝም ብሎ መናገር ስት የተፈለገ መናገር አይደለም። መጽሐፍ ቅዱስ ለምን እንዲህ አለ ኢየሱስ ክርስቶስ መስከር ያስፈልጋል። አሁን ኢየሱስ እንዲህ ያለበት ምክንያት ስለ አምስት ነገር ነው። ስለ ስንት ነገር አይሰማም? መስክሯ፣ ስለ ስንት ነገር አንደኛ፣ ኢየሱስ በመስቀል ላይ ይህን ያለው ለአራያነትና ለአብነት ነው። ከእኔ ተማሩ ብሏል። ከርሱ የምንማረው አንዱ በችግርና በመከራ ሰዓት ኢየሱስ ክርስቶስ ያስተማረን ወደ ፈጣሪ ወደ እግዚአብሔር መጮህ እንደሚገባ ልጆቼ ክርስቲያኖች ሆይ በችግርና በመከራ ሰዓት እናንተም እንዲህ ብላችሁ ጩሩ ብሎ ለማስተማር ለአብነት ወይንም ለአረያነት ኢየሱስ ይህን ተናገረ። ኢየሱስ ክርስቶስ ለምንድን ነው እንዲህ ያለው? ሁለተኛ ላይ የአዳምን ጩኸት ነው የጩኸው። የማንን ጩኸት መልሱልኝ? የአዳምን ጩኸት። መጽሐፍ ቅዱስ ኢየሱስ ክርስቶስን ዳግማዊ አዳም ይለዋል። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 45 ላይ መጽሐፍ ቅዱስ ኢየሱስ ክርስቶስን ዳግማዊ አዳም ይለዋል ማለት ነው። ዳግማዊ አዳም ማለት በአዳም ቦታ ገብቶ የአዳምን ዕዳ በደል ከፍሎ የአዳምን ጽዋ ጠጥቶ አዳምን ነጻ ያወጣ የመጣ እንደማለት ነው። ስለዚህ ያለቀሰ ነበረ። ስለዚህ ዳግማው የአዳም መድኃኔ ዓለም ኢየሱስ ክርስቶስ የአዳምን ሥጋ ለብሷልና የአዳምን ጩኸት ጮኸለት፣ የአዳምን ጩኸት ጮኸለት። ሶስተኛ ላይ ለምን ኢየሱስ ክርስቶስ በመስቀል ላይ አምላኬ አምላኬ ለምን ተውከኛል? የሰዎችን ሥጋ ገንዘቡ ማድረጉን ለመግለጥ ነው። ትንቢተ ኢሳይያስ ምዕራፍ አምሳ ሦስት ቁጥር 4 እስከ 5 በእውነት ደዌያችንን ተቀበለ ሕማማችንንም ተሸክሟል ይላል። አምላክ ኢየሱስ ክርስቶስ ፈጣሪያችን የሰዎችን ሥጋ ስቃዩ፣ መቸንከሩ፣ አክሊለ ሦኩ ይሰማው ነበር። አይሰማውም? ይሰማው ነበር። ስለዚህ ገንዘቡ ባደረገው በመለኮቱ አንድ ነገር አስተውሉ፣ ህመም፣ ሞት፣ ስቃይ የለበትም። በለበሰው ስጋ ግን መከራ እየደረሰበት ህመም እንደሚሰማው ለመግለጽ አምላኬ፣ አምላኬ ለምን ተውከኝ አለ። ክብር ለእግዚአብሔር ይሁን። አራተኛው ኢየሱስ ክርስቶስ ለምን እንዲህ አለ? ለአቅርቦተ ሰይጣን። ለአቅርቦተ ምን ምን ማለት ነው? ሰይጣንን ለማቅረብ ኢየሱስ ክርስቶስ በመስቀል ላይ ተሰቅሎ አምላኬ አምላኬ ለምን ተውከኝ ሲል ዲያብሎስ ቀረበ። ምን መስሎ? ፍጡር መስሎ ተራ ሩቅ ብሎ ሲመሰለው። ለምንድን ነው የቀረበው ዲያብሎስ? አስቀድሞ በዓመተ ፍዳ በዓመተ ኩነኔ ሲስ እኔ ባሪያ አደረገዋለሁ አለና ሲመጣ ኢየሱስ ክርስቶስ ብርሃነ አሸጋገራችሁ የኛ አምላክ እንዲህ ነው። በእዚህ ስለዚህ ኢየሱስ ክርስቶስ በመስቀል ላይ ለአቅርቦተ ሰይጣን ዲያብሎስን ለማቅረብ ምንድነው ያለው? በማቴዎስ ወንጌል ምዕራፍ 12 ቁጥር 29 ላይ አስቀድሞ አለ። ኃይለኛውን ማሰር ምን ለማድረግ ሲፈልጉ፣ ሌቦች የአንድ ባለጸጋ ቤት መዝረፍ ሲፈልጉ ኃይለኛውን ያስሩና ቤቱን ይዘርፋሉ። ነፃ ወጣቸው። ወጥመድ ተሰበረ። እኛም ነፃ ወጣ። አምስተኛ ኢየሱስ ለምን ይህናል? እንዴት ደስ የሚል ምስጢር ነው። እኔ ሁሌ ለነፍሴ ያስፈልጋታል ሊገርማቸዋል

አምላኬ አምላኬ ብሎ የሚጀምረውን የመዝሙረ ዳዊት ክፍል ሂዱና አንብቡ። መዝሙር ሃያ ሁለት ስናነበው ገልጠን፣ አምላኬ አምላኬ ብሎ ይጀምራል። ስለዚህ አምላኬ አምላኬ ብሎ የሚጀምረውን የመዝሙረ ዳዊት ክፍል ሂዱና አንብቡ። ለመሆኑ ኢየሱስ ክርስቶስ በጠቀሰው በዚህ በመዝሙር አጥንቶቼ ሁሉ ተቆጠሩ፣ ልብሶቼን ለራሳቸው ተከፋፈሉ፣ በእጀ ጠባቤም ላይ እጣ ተጣጣሉ ይላል። ማን ነው ያለው? ዳዊት፣ ንጉሥ ዳዊት። እጆቼና እግሮቼ ተቸረከሩ፣ አጥንቶቼ ተቆጠሩ። እስቲ አንድ ጥያቄ ልጠይቃችሁ። አሁን ዳዊት እጆቹ ተቸንክረዋል፣ ልብሶቹ ላይ እጣ ተጣጥለዋል ው ስለ እኔ የተናገረውን ትንሪት ሂዱና አንብቡ። ለምን? በማቴዎስ ወንጌል ምዕራፍ ሀያ ሁለት ቁጥር ሀያ ዘጠኝ ላይ መጻሕፍትንና የእግዚአብሔርን ኃይል ባለማወቅ ትስታላችሁ ብሎ ኢየሱስ ክርስቶስ በመዋለ ስጋቤው እንደተናገረው መጻሕፍትን ባለማወቅ እየሳቱ ነበር። ስለዚህ ይላችሁ እዛው ላይ መዝሙር 22 ከቁጥር 7 እስከ 8 ላይ የሚያዩኝ ሁሉ ይላገዱብኛል አለ በዳዊት ላይ ይሄ ሆኗል አልሆነም የሚያዩት ሁሉ ያፌዙበት በማቴዎስ መዝሙር 2 22 15 ላይ ደግሞ ኃይል ይላል እንደ ገል ደቀቀ ይላል። የቅዱስ ዳዊት ኃይል እንደገል ገል ደቋል? እንዴ! የማን ኃይል ነው ደቀቀው? በለበሰው ሥጋ ሰው ተወጋው፣ አኪለ ሶቅ የተደፋልኝ ምራቅ፣ የተፋብኝ የሚያልፉ ሁሉ የዘበቱብኝ እኔ ነኝ። ሂዱና አምላኬ አምላኬ ብሎ የሚጀምረው የመዝሙረ ዳዊት ክፍል አንብቡ ሲላቸው ኢየሱስ ክርስቶስ በመስቀል ላይ ይህንን ተናገረ። ኢየሱስ ክርስቶስ ከላይ ባየናቸው አምስት ይህን ተናገረ እንጂ አቅም አንሶት ላለመሞት ፈልጎ አይደለም። ወይም የሌላ እርዳታ ሽቶ አይደለም። ሞትን ኢየሱስ ክርስቶስ ወዶ የሚችል ማንም የለም ብሏል። እውነትም በኃይል ከሱ የወሰደ የለም። ኢየሱስ በመስቀል ላይ ተፈጸመ ብሎ በራሱ ጊዜ ነፍሱን ሰጠ። በሱ መሞት እኛ ነፃ ወጣን። ክብር ምስጋና ለአምላካችን ይሁን። ምስጢሩ ይሄ ነው። ሳናውቃን እንናገር ወይ እንጠይቅ መጽሐፍትንም እንመርምር ከሊቃውንት ጋ ጠጋ ብለን እንስማ እንማር። አንደኛው ጥያቄያቸው ይሄ ነው። ኢየሱስ ክርስቶስ አለመሞት ቢፈልግ ኖሮ የሚያግደው ምንም ነገር የለም፣ እሱ ሁሉን አዋቂ ነውና። ክብር ለአምላካችን ይሁን። በሁለተኛ ደረጃ ነገር ግን መጽሐፍ ቅዱስን ብታነቡ በማርቆስ ወንጌል ምዕራፍ 13 ቁጥር 32 ኢየሱስ ምን ይላል ስለዚያች ቀን ወይ ስለዚያች ሰዓት ግን የሰማይ መላእክትም ቢሆኑ ልጅም ቢሆን ከአባት በቀር የሚያውቅ የለም ይላል ይህ ስለ ፍርዱ ቀን ኢየሱስ ክርስቶስ አያውቅም መላእክት አያውቁም መንፈስ ቅዱስ አያውቀውም አዋቂው ሃያሉ ፈጣሪ ብቻ ነው ማለት ክብር ለአምላካችን ይሁንና አንድ ምንስቲ ጥሩ ታሩሽ። አሁን ዛኪር እንዳለው አብ እግዚአብሔር አብ ሁሉን ምንድነው? ሁሉን ምንድነው? ሁሉን አዋቂ ነው። ጥሩ እግዚአብሔር አብ ሁሉን አዋቂ ነው። እኛ ምን እናምናለን? ሁሉን አዋቂ ነው። ክብር ምስጋና ለአብ ለወልድ መንፈስ ቅዱስ ይሁን። እግዚአብሔር ታላቅ። በአንደኛ ደረጃ እነርሱ እንግዲህ አብ ሁሉን እንደሚያውቅ ከተረዳን እግዚአብሔር ወልድ ኢየሱስ ክርስቶስም ሁሉን ያውቃል አብ እንደሚያውቅ አምነዋል። ጥሩ እግዚአብሔር ወልድም ሁሉን ያውቃል። ምላይ ምትሉኝ የማቴዎስ ወንጌል ምዕራፍ 24 ቁጥር 29 እስከ 35 እና የማርቆስ ወንጌል ምዕራፍ 13 ቁጥር 3 እስከ 13 የሉቃስ ወንጌል ምዕራፍ 21 ቁጥር 25 እስከ 33 ኢየሱስ ክርስቶስ የኛ አምላክ ዳግመኛ ስለሚመጣበት ጊዜና ሰዓት ከነ ምልክቱ ዘርዝሮ አስረዳ ተቀምጧል። ከነ ምልክቱ ዘርዝሮ ያስረዳ ስለሚያውቅ ነው ስለማያውቅ፣ ስለሚያውቅ ነው። ስለዚህ የሚመጣበትን ጊዜና ሰዓት ዘርዝሮ ያስረዳ በመሆኑ እግዚአብሔር ወልድ ኢየሱስ ክርስቶስ ራሱ ሁሉን ምን ይላል ያውቃል። በዮሐንስ ወንጌል ምዕራፍ አስር ቁጥር ሰላሳ ላይ እኔና አብ አንድ ነን ይላል። አብና ወልድ ስንት ናቸው? አንድ ናቸው። ስለዚህ አብ የሚያውቀውን ማን ያውቃል? ወልድ የሚያውቀውን ማን ያውቃል? ቃል አዎ፣ እንዲህ ነው። እንግዲህ በመቀበል በዮሐንስ ወንጌል ምዕራፍ 16 ቁጥር 15 ላይ የአብ የሆነ ሁሉ የእኔ ነው ይላል። ስለዚህ አብ ያወቀውን ማን ያውቃል? መጽሐፍ ቅዱስ እግዚአብሔር ወልድ ኢየሱስ ክርስቶስ ሁሉን አዋቂ እንደሆነ እየተናገረ እያዩ እንዳላዩ እየሰሙ እንዳልሰሙ መሆን በጣም ያስተዛዝባል። እውነቱ ይሄ ነው። ማንን ለማደናገር ነው? ማንን ለማሳሳት ነው? መጽሐፍ ቅዱስን እኛ እኮ ክርስቲያኖች እኮ ያነባሉ። እንዴት ተብሎ አብ ሁሉን ተናገሩ። አብ ሁሉን ያውቃል፣ ወንድ ሁሉን መንፈስ ቅዱስም ያውቃል። አንደኛ ቆሮንቶስ ምዕራፍ ሁለት ቁጥር አስር ላይ ለእኛ ግን እግዚአብሔር በመንፈሱ አማካይነት ምስጢሩን እገልጦልናል። የእግዚአብሔር መንፈስ ጥልቅ የሆነውን የእግዚአብሔርን እቅድ እንኳ ሳይቀር ሁሉን ነገር ይመረምራል። እዳሰበውን ኩላድ ጃጤ ሰውን እግዚአብሔር መንፈስ ቅዱስ ያውቃልናል። ክብር ለአምላካችን ይሆናል። አዋቂ ከሆነ ወልድ ሁሉን አዋቂ ከሆነ መንፈስ ቅዱስ ሁሉን አዋቂ ከሆነ ታዲያ ለምንድን ነው ኢየሱስ ክርስቶስ ስለዚያች ቀንና ስለዚያች ሰዓት ልጅም ቢሆን አያውቅም ያለው? አንደኛ መለኮት ውሱን ነው? ውሱን አይደለም? እውቀቱ ውሱን ነው አይደል? አሁን እኛ ከዚህ ስንወጣ ምን እንደሚገጥመን እናውቃለን አናቅም? ቤታችን ውስጥ ተደውሎ ካልተነገረን ምን እየተደረገ እንዳለ እናውቃለን አናቅም? እግዚአብሔር አሁን ሰው ውሱን ነው። አምላክ ሰው ሆነ ስንል እግዚአብሔር ውሱንነት ያለውን እውቀቱ ምኑ አደረገ፣ ገንዘቡ አደረገ፣ ለበሰ። አያችሁ። ስለዚህ ምን ማለት ነው? እዚህ ላይ ልጅም ቢሆነ አያውቅም ሲል ምን ማለት ነው? ወልድ አያውቅም ለማለት። ነገር ግን እውቀቱ ውሱን የሆነውን የሰውን ሥጋ ገንዘቤ አድርጌ ተዋህጃለሁ፣ አላዋቂ ሥጋ ለብሻለሁ ብሎ ለመግለጥ ነው እንጂ ወልድ አይደለም አንድም፣ ልጅም ቢሆን አያውቅም ያለው አዳምን ነው። አዳምም ቢሆን አያውቅም በአዳም ውስጥ ማናለን እኛ ሁላችን አለን። በአዳም ውስጥ እኛ ስላለን ልጅም ቢሆን አያውቅም ያለው የሰው ልጆች አያውቁም ለማለት ነው እንጂ እግዚአብሔር ወልድ ኢየሱስ ክርስቶስማ እግዚአብሔር ወልድ ሁሉን አዋቂ እንደሆነ ተገልጧል። ክብር ምስጋና ለአምላካችን ይሁን። በሦስተኛ ደረጃ የሚያነሱት ጥያቄ ምንድን ነው?